የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎሄርስ፣ በ25 ሜትር ባንድ፣ በ12040 ኪሎሄርስ፣ በ31 ሜትር ባንድ፣ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ እንደምናመሻችሁ፣ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሰኔ 3 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማለን። አምስት ነጥብ ሁለት ሚሊዮን የሚሆን የትግራይ ህዝብ በረሃብ አፋፍ ላይ ይገኛል ሲሉ ዩናይትድ ስቴትስ እና ዓለም አቀፍ አጋሮች ሲገልጹ ቆይተዋል። አምባሳደር ዲና ሙፍቲ ግን ትክክል አይደለም ማለታቸው ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል በኤርትራ የሰለጠኑ የሶማሊያ ወታደሮች በትግራይ ውጊያ ላይ ተሳትፏል የሚል ዘገባ አወጣ። የኢትዮጵያ ፌዴራል ዋና አቃቤ ሕግ በተለያዩ የቤኒሻንጉል ጉሙዝ ክልል አካባቢዎች የአማራ ተወላጆችን በመግደል የተጠረጠሩ አምስት መቶ ግለሰቦች ላይ ክስ መመስረታቸው ታወቀ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ናስትለኝ እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በአካባቢው መታረስ ከሚችለው መሬት ሰባ ከመቶ ለእርሻ ዝግጁ ሆኗል ያሉት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህ ደግሞ የከፋ ረሃብን እንደሚያስቀር ነው ያብራሩት። የተባበሩት መንግስታት ተቋማት ዛሬ ባወጧቸው መግለጫዎች በሚሊዮኖች የሚቆጠሩ ሰዎች በከፋ ረሃብ አፋፍ ላይ መሆናቸውን ገልጸዋል። 350ሺህ ዜጎች ደግሞ በከፋ ረሃብ እና ቸነፈር ላይ ይገኛሉ ሲል የዓለም የምግብ ፕሮግራም አመልክቷል። ቁሳቁምን ጨምሮ አመቺ ሁኔታዎች እንዲፈጠሩም ጥሪ አቅርበዋል። ዩናይትድ ስቴትስ ደግሞ ለትግራይ ክልል ሰብአዊ እንቅስቃሴ የሚሆን 181 ሚሊዮን ዶላር ድጋፍ ይፋ አድርጋለች። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና በመቀሌ ከተማ ዙሪያ በ45 ሚሊዮን ብር ወጪ የተሰራው የኤሌክትሪክ ፕሮጀክት ተመርቆ አገልግሎት መስጠቱን የኢትዮጵያ የዜና አገልግሎት ዘግቧል። በትግራይ ክልል ጊዜያዊ አስተዳደር ዋና ሥራ አስፈጻሚ በዶክተር አብርሃም በላይ ተመርቆ አገልግሎት መስጠት የጀመረው ፕሮጀክቱ ሀያ አምስት ሺ አባወራዎችን የኤሌክትሪክ ኃይል ተጠቃሚ የሚያደርግ መሆኑ ተገልጿል። ህግ ማስከበር ዘመቻው የወደሙ የመሰረተ ልማቶችን እየተከታተልን በመጠገን አዳዲስ ተጨማሪ ፕሮጀክቶች እየሰራን የክልሉን ልማት እናረጋግጣለን ብለዋል ዋና ስራ አስፈጻሚው። ፕሮጀክቱ በመጀመሪያው ዙር ሰባት ቀበሌዎችን የመብራት ኃይል ተጠቃሚ የሚያደርግ መሆኑን ዜናው ጨምሮ አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በቤንሻንጉል ጉምዝ ክልል በመተከል ዞን በተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄነራል አቶ ተመስገን ላፒሶ አመልክተዋል። መጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። በኢትዮጵያ የኦሮሚያ ክልል የመንግስት ኃይሎች አማኑኤል ወንድሞ የተባለ የ17 ዓመት ወጣት በአደባባይ በጥይት መጥተው ገለዋል ሲል የሰብዓዊ መብት ተሟጋቹ ድርጅት ሂውማን ራይትስ ዋች ዛሬ ባወጣው መግለጫ አስታወቀ። በአማኑኤል ላይ የተፈጸመው ግድያ በሀገሪቱ የጸጥታ ኃይሎች በሚፈጽሟቸው አድራጎቶች ተጠያቂነት አለመኖሩን የሚያሰምርበት ነው ሲልም አክለዋል። በምዕራብ ኦሮሚያ ቄለም ወለጋ ዞን ደንቢዶሎ ከተማ ውስጥ ባለፈው ግንቦት ሶስት ቀን አማኑኤል ወንድሙን የጸጥታ ኃይሎች በቁጥጥር ስር አውለው ድብደባ ፈጽመውበታል ያለው መግለጫው የከተማዋ አስተዳደር በማኅበራዊ መገናኛ ያወጣው ቪዲዮ ላይ የጸጥታ ኃይሎች ደም በደም የሆነውንና አንገቱ ላይ የታሰረ ሽጉጥ ደረቱ ላይ የተንጠለጠለበትን ኢማኑኤልን ሲያዋክቡት መታየቱንና በዚያው ዕለት አማኑኤል በጥይት መገደሉን የሂዩመን ራይትስ ዋቹ መግለጫ አውስቷል። በማስከተልም በቀጠሉት ሳምንታት ባለስልጣናቱ የአማኑኤልን ቤተሰብ አባላት ጨምሮ የደምቢዶሎ ነዋሪዎችን ሲያስፈራሩና ሲያስሩ እንደነበረ መግለጫው አመልክቷል። የኢትዮጵያ ባለስልጣናት ወጣቱን ያለ አንዳች የፍርድ ሂደት መግደላቸው ለሰው ሕይወት ያላቸውን የሚያስደነግጥ ደንታ ቢስነት የሚያሳይ ነው ያሉት የሁማን ራይትስ ዋች የአፍሪካ ቀንድ ዲሬክተር ሌቲሽያ ባደር የጸጥታ ኃይሎቹና የከተማዋ አስተዳደር ባለስልጣናት ይህንን የሚዘገንን አድራጎት በቪዲዮ ቀርጸው ያሰራጩበት ጭካኔ ከህግ በላይ ነን አንጠየቅም የሚል እምነት እንዳላቸው የሚጠቁም ነው ብለዋል። የኢትዮጵያ ባለስልጣናት አማኑኤልን የመሳሰሉ የኦሮሚያ ነዋሪዎች ላይ የሚደርሰውን ስቃይ ለማስቆም ከልባቸው ቁርጠኛ መሆናቸውን ማሳየትና ጠያቂዎቹን ለፍርድ ማቅረብ አለባቸው ሲሉ ሌቲሽያ ባደር ጨምረው አሳስበዋል። በሌላ በኩል ግን አድራጎቱ እንደተፈጸመ የቄለም ወለጋ ዞን ፖሊስ ጽህፈት ቤት የጸጥታ ማስከበር ዘርፍ ምክትል ኃላፊ ኢንስፔክተር አህመድ ያሲን ኢማኑኤል ላይ እርምጃ መወሰዱን አረጋግጠው ሲሳይ ፊዳ የሚባል ጋዜጠኛን ተኩሰው በመግደል ከተጠረጠሩት መካከል መሆኑን በአንደበቱ አረጋግጦልናል ብለዋል። በወንጀሉ ተጠርጥሮ መገደሉ የተገለጸው የአማኑኤል ወላጅ አባት አቶ ወንድሙ ከበደ ግን ልጃቸው ፖሊስ የሚለውን ወንጀል ፈጽሟል ብለው እንደማያምኑ አመልክተው ልጄ በወንጀል ተጠርጥሮ እንደሆነ እንኳ ከሚገደል በሕግ ሊዳኝ ይገባ ነበር ብለዋል። የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን ግን አማኑኤል የተገደለው ከፖሊስ ለማምለጥ ሲሞክር ነው ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በዕለቱ ባወጣው አጭር መግለጫ በደንቢዶሎ ከተማ የአማኑኤል ወንድሙ ያለ ፍርድ ውሳኔ መገደል አሳስቦኛል ሲል አሳውቆ ጉዳዩ ተጣርቶ አግባብነት ያለው እርምጃ እንዲወሰድ አሳስቦ ነበር። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በነገ ዕለት በእንግሊዟ ኮርንዋል ከተማ የባለጸጎቹ የዓለም ሀገሮች ማህበር ቡድን ሰባት የመሪዎች ጉባኤ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ አምስት መቶ ሺ የኮቪድ-19 ክትባቶችን ለዓለም ሀገሮች እንደምትለግስ ይፋ ያደርጋሉ። አስተዳደራቸው ለዘጠና ሁለት ባለዝቅተኛና መካከለኛ ገቢ ሀገሮች ግማሽ ሚሊዮን ብልቃጥ የፋይዘር ክትባቶችን የመለገሱ ዜና ዩናይትድ ስቴትስ ክትባቶቹን አከማችታ ይዛለች በሚል ስሟ መነሳቱን ያከትምላታል ተብሎ ታልሞበታል። ፕሬዚደንት ባይደን ይህንኑ የክትባት ልገሳ ይፋ ለማድረግ የዛሬውን የቡድን ሰባት የመሪዎች ጉባኤ ዋዜማ ቀን መምረጣቸው ሌሎቹንም ባለጸጋ ሀገሮች በዚያ ደረጃ እጃቸውን እንዲዘረጉ ለመቀስቀስ አመቺ ወቅትና ቦታ መርጠዋል ተብሏል። ዋይት ሐውስ እንዳስታወቀው ከ500 ሺህ ብልቃጥ ክትባት 200ሺሁ እስከ ዘንድሮ 2021 ዓ.ም ማብቂያ ባለው ጊዜ የሚሰጥ ሲሆን ሁሉም የክትባት እርዳታ እስከ መጪው ዓመት ሰኔ ወር ድረስ ተጠናቆ ይሰጣል ተብሏል። ይህ የፕሬዚደንት ባይደን አስተዳደር የክትባት ድጋፍ ለዓለም ሕዝብ በሙሉ ክትባቱ እንዲዳረስ የዓለም ዲሞክራሲያዊ ሀገሮች በተቀናጀ መንገድ ለሚያደርጉት ጥረት መሰረት የሚጥል መሆኑን አስተዳደሩ አመልክቷል። ዩናይትድ ስቴትስ ክትባቱን የምትሰጠው በዓለም አቀፉ የክትባት ተደራሽነት ስብስብ በኮቫክስ በኩል ሲሆን ከአሁን ቀደም ቃል የገባችው 80 ሚሊዮን ክትባት በዚህ ሰኔ ወር መጨረሻ ይደርሳል ተብሏል። በተጨማሪም ዩናይትድ ስቴትስ ለኮቫክስ ሁለት ቢሊዮን ዶላር መለገሷ አይዘነጋም። ዩናይትድ ስቴትስ ቀደም ብላ ሁለት ቢሊዮን ዶላር ልትጨምር አቅዳ የነበረ ሲሆን አሁን ግን ገንዘቡን ሶስት ነጥብ አምስት ቢሊዮን ዶላር ለሚጠይቀው ለአምስት መቶ ሺሁ ክትባት መግዣ ልታውለው ወስናለች። የሰብአዊ ረድኤት ድርጅቶች የዩናይትድ ስቴትስን ልግስና አድንቀውላታል። የተቀሩትም የቡድን ሰባት ሀገሮች ፈለጓን እንዲከተሉ ጥሪ አሰምተዋል። የታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ለዓለም እጅግ ደሃ ለሆኑ ሀገሮች ሀገራቸው ብዙ ሚሊዮን ክትባቶችን ትሰጣለች ሲሉ አስታውቀዋል። ምሽቱ አብይ ርዕስ የሚቀርበው ዘገባ የቡድን ሰባት ጉባኤ ዝግጅቱን አስመልክቶ ዝርዝሩን ያቀርብልናል። የሱዳን መንግስት የነዳጅ ዋጋ ማስተካከያ ድጎማዎቹን ሙሉ በሙሉ ለመሰረዝ ያደረገውን ውሳኔ ተከትሎ ትናንት ረቡዕ ማታ በዋና ከተማዋ በካርቱም ነዋሪዎች ተቃውሞ አሰምተዋል። የገንዘብ ሚኒስትሩ ጅብሪል ኢብራሂም ከትናንት በስቲያ ማክሰኞ በሰጡት ቃል የነዳጅ እና የናፍጣ ዋጋ ከውጭ ማስገቢያው ማጓጓዣው፣ ቀረጡና ነጋዴው የሚያተርፍበት መጠን ይወስነዋል ብለዋል። በአዲሱ የዋጋ ተመን መሰረት የቤንዚን ዋጋ ከ35 የዩናይትድ ስቴትስ ሳንቲም ወደ ሰባ ሳንቲም ከፍ የሚል ሲሆን የናፍታ ዋጋ ደግሞ በሁለት እጥፍ ይጨምራል ነው የተባለው። የሀገሪቱ መንግስት ለምግብ ማብሰያ እና ለቤት ማሞቂያ ጋዝ እንዲሁም ለስንዴ ዋጋ ማስተካከያ ድጎማ መስጠቱን እንደሚቀጥል ነው የተነገረው። በሌላ የሱዳን ዜና ደግሞ አይሲሲ ሱዳን በዳርፉር የጦር ወንጀል በመፈጸም የተጠረጠሩ ሰዎችን አሳልፋ እንድትሰጠው ጠይቋል። የሱዳን መንግስት ዳርፉር ውስጥ የጦር ወንጀል በመፈጸም የተወነጀሉ አራት ተጠርጣሪዎችን ለሄጉ የዓለም አቀፍ ወንጀል ፍርድ ቤት እንድትሰጥ ተሰናባችቱ የፍርድ ቤቱ አቃቢ ሕግ ናቸው የጠየቁት አቱ ቤንሱዳ ትናንት ለተባበሩት መንግስታት የጸጥታ ምክር ቤት በፍርድ ቤቱ ዋና አቃቢ ሕግነት የመጨረሻው በሆነው ገለጻቸው ሱዳን መንግስት አዲሲቱ ሱዳን በወንጀል አለመጠየቅን በመዋጋት ለፍትህና ለሕግ የበላይነት መከበር በመቆም ሙሉ በሙሉ ከዓለም አቀፉ ማህበረሰብ ጋር መቀላቀሏን በተጨባጭ ልታሳይ ይገባል ብለዋል። ተጠርጣሪዎቹ በሙሉ በሱዳን መንግስት ቁጥጥር ስር ስለሆኑ ለፍርድ ቤቱ አሳልፎ ለመላክ የሚከለክል ምንም እንቅፋት የለም ሲሉም አቃቤ ሕጓ አክለዋል። እስካሁን በዓለም አቀፉ ፍርድ ቤት ቁጥጥር ስር የዋለው አሊ ሁሳይብ በሚል ስም የሚጠራውና ከአንድ አመት በፊት እጁን የሰጠው የወንጀሉ ተጠርጣሪ ብቻ እንደሆነ ተመልክቷል። ጋምቢያዊቱ ፋቱ ቤንሱዳ በሚቀጥለው ሳምንት ከስራቸው የሚሰናበቱ ሲሆን እንግሊዛዊው የሰብአዊ መብት ጠበቃ ሀሪም ሃን እንደሚተኳቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አሁን የዕለቱ አብይ ርዕስ ይቀርባል። የቡድን ሰባት ሀገራት መሪዎች በሳምንት መጨረሻ ላይ በብሪታንያ ይሰበሰባሉ። ኮቪድ-19 ካደረሰው ጉዳት ማገገምን፣ የአየር ንብረት ለውጥንና ቀረጥን የሚመለከቱ ጉዳዮች ከአበይት የውይይቱ አጀንዳዎች መካከል ይሆናሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከአውሮፓ አጋሮቻቸው ሞቅ ያለ አቀባበልን ይጠብቃሉ። ሄንሪ ሪጅዌል ከለንደን የላከውን ዘገባ ሀብታሙ ስዩም ያሰማናል። እንግሊዝ የዩናይትድ ስቴትስ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ካናዳ መሪዎችን ለመቀበል በምትሰናዳበት በአሁኑ ሰዓት የጦር መርከቦቿ በኮርንዋል የባህር ዳርቻዎች ላይ ቅኝት ያደርጋሉ። 6500 የፖሊስ ሰራዊት አባላትም ለጥበቃ ተሰማርተዋል። በኮርንዋል የሚደረገው የቡድን ሰባት ሀገራት ጉባኤ ባይደን የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ያደረጉት የመጀመሪያው የውጭ ጉዞ ነው። አራት ዓመታትን ካስቆጠረው የቀድሞው የሀገሪቱ ፕሬዚደንት ዶናልድ ጄ ትራምፕ ዘመን በችግር የታጠረው የአትላንቲክ ተሻጋሪ ግንኙነት በኋላ ባይደን በአውሮፓ ሞቅ ያለ አቀባበል ይጠብቃቸዋል ይላሉ ተንታኙ ክሌን በርኮቭ በአጋሮች ዘንድ የጠፋውን እምነት መልሶ ለመገንባት መሞከር የአጀንዳው እምብርት ነው። ያ መልእክት በድምቀትና በጥራት ይዳረሳል። ያሉት በብሮኮፍ እይታ ጠባሳዎች ሙሉ በሙሉ ገና አልሻሩም። ጆ ባይደን የተነጠሉ ናቸው የሚል አይነት የቆየ ጥርጣሬ አለ። ሁለት ብሔራዊ ስሜት በገነነባቸው ፕሬዚደንታዊ ዘመኖች በከረመ ለውጥ ውስጥ በገባች አሜሪካ መካከል ጣልቃ የገቡ አይነት ነው ያሉት። ይሁንና ግዙፍ ተግዳሮቶች ቢኖሩም የቡድን ሰባት አገራት ጠንካራ አንድነት ያሳያሉ ተብሎ ይጠበቃል። ክሬዮን በትለር የቀድሞው የእንግሊዝ መንግስት የቡድን ሰባት ሀገራት አማካሪ የአሁኑ ቻትሃም ሃውስ ተቋም ባልደረባ ናቸው። ከኮቪድ ዳፋ ማገገም የአጀንዳው ቁንጮ ነው። እንግሊዝ በጉባኤው ላይ የምታቀርበውን መመልከት ትችላላችሁ ነው ያሉት። የጉባኤው አዘጋጅ ቦሪስ ጆንሰን የቡድን ሰባት ሀገራት መላ ዓለምን በ2022 የጎርጎሳውያኑ ዘመን መከተብ ይቻል ዘንድ እገዛ ያደርጋሉ። ይህንን ሐሳብ እውነታ ማድረግ እጅግ ጠቀሜታ እንዳለውም ይናገራሉ። አርብ የሚደረገው የቡድን ሰባት ጉባኤ የህይወትና ሞት ጉዳይ ነው ብንል አላጋንነውም። ውሳኔው ማን ተከትበው ደህንነቱ ተጠብቋል፣ ማን ሳይከተብ ቀርቶ ለሞት አደጋ ተጋልጧል የሚለውን ይፋ ያደርጋል ነው ያሉት። የቡድን ሰባት ሀገራት ከዚህ በተጨማሪ የአየር ንብረት ለውጥን መከላከል ስለሚቻልበት መንገድም ይወያያሉ። ንግድና ቀረጥም ከፍ ያሉት አጀንዳዎች ናቸው። የፋይናንስ ሚኒስትሮች ባለፈው ሳምንት ትንሹ ዓለም አቀፍ ቀረጥ 15 በመቶ እንዲሆን የሚጠይቀውን እቅድ ደግፈውታል። ከሩሲያና ከቻይና ጋር በተያያዘ የሚነሳው ስጋትም በኮርንዋል ለውይይት ይቀርባል። ምዕራባውያን ሀገራት ቻይናን በሚመለከት የጋራ አቋም ላይ ይደርሳሉን? ፕሬዚደንት ባይደንስ ለሀገር ውስጥ ፖለቲካዊ ዓላማ የሚጠቀሙበት ቋንቋና ቁርጠኝነት ከአውሮፓ አጋሮቻቸው ለማግኘት ምን ያክል መዋለንዋይ እንደሚያፈሱ ትልቅ ጥያቄ ሆኖ እንደሚቆይ ቶማስ ክሌንን የመሰሉ ተንታኞች ይናገራሉ። በርካታ የቡድን ሰባት ሀገራት መሪዎች በመጪው ሰኞ በቀጥታ ከእንግሊዝ ወደ ብራስልስ ለሰሜን አትላንቲክ ቃል ኪዳን ኔቶ ጉባኤ ያመራሉ። ፕሬዚደንት ባይደንም የአውሮፓ ህብረት መሪዎችን ያገኛሉ በቀጣይ ቀን። ተንታኞች እንደሚሉት የስብሰባዎቹ ቅደም ተከተል ባይደን ከራሽያው አቻቸው ቭላዲሚር ፑቲን ጋር ረቡዕ ከመገናኘታቸው በፊት የአውሮፓ አጋሮቻቸውን ድጋፍ ቀድሞ ለማረጋገጥ ያለመ እንደሆነ ይናገራሉ። አሁንም የትግራይ ዘገባ አለን። የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በአካባቢው መታረስ ከሚችሉ መሬቶች ሰባ ከመቶ ለእርሻ ዝግጁ ሆኗል ያሉት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህን ደግሞ የከፋ ረሃብን ያስቀራል ብለዋል። የተባበሩት መንግስታት ተቋማት ዛሬ ባወጧቸው መግለጫዎች በሚሊዮኖች የሚቆጠሩ ሰዎች በከፋ ረሃብ አፋፍ ላይ መሆናቸውን ገልጸዋል። 350000 ዜጎች ደግሞ በከፋ ረሃብና ቸነፈር ላይ ይገኛሉ ሲል የዓለም የምግብ ፕሮግራም አመልክቷል። ተኩስ አቁሙን ጨምሮ አመች ሁኔታዎች እንዲፈጠሩም ጥሪ አቅርበዋል። ዩናይትድ ስቴትስ ደግሞ ለትግራይ ክልል ሰብአዊ እንቅስቃሴ የሚሆን 181 ሚሊዮን ዶላር ድጋፍ ይፋ አድርጋለች። እስክንድር ፍሬው ዝርዝር ዘገባ አለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡት ሳምንታዊ መግለጫ የተለያዩ ዓለም አቀፍ ድርጅቶችና ተቋማት በትግራይ ክልል ስላለው ሰብአዊ እንቅስቃሴ ልዩ ልዩ መግለጫዎችንና አስተያየቶችን ከሰጡበት ቀን ጋር ተገጣጥሟል። አንዳንድ የክልሉ አካባቢዎች በከፋ ረሃብ ውስጥ እንደሚገኙ የሚገልጹ መረጃዎች የተሳሳቱ ናቸው ብለዋል ቃል አቀባዩ የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ባወጣው መግለጫ በትግራይ ክልል የሚገኙ አራት ሚሊዮን ሰዎች የከፋ ረሃብ ይጠብቃቸዋል ሶስት መቶ ሀምሳ ሺህ የሚሆኑት ደግሞ ሰፋ ረሃብና ቸነፈር ውስጥ ይገኛሉ ብለዋል። በምዕራብ ትግራይ ስላሉ ነዋሪዎች የምግብ ዋስትና ጉዳይ ለማወቅ የመረጃ ችግር መኖሩንም አመልክቷል። የኢትዮጵያ መንግስት ባለስልጣናት ግን ረሃብን በተመለከተ እየወጡ ያሉት መረጃዎች መሬት ላይ ያለውን ሁኔታ አያንጸባርቁም ይላሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑ የመንግስት አቋም አንጸባርቀዋል። ሶስት መቶ ሺህ ሰዎች ወደ ከፋ ረሃብ ወይም ቸነፈር ተሸጋግረዋል የሚለውን መግለጫ በተመለከተ እዚህ አዳራሽ ውስጥ ባለፈው ቀን ለአጋሮቻችን ስንናገር የነበረው የአካባቢው አርሶ አደሮች በዝናብ ወቅት እህል እንዲያመርቱ ለማድረግ በመንግስት እየተደረገ ስላለው ጥረት ነው። ምክንያቱም ይሄ የሚታረስበትና የሚዘራበት ጊዜ ነው። መታረስ ከሚችለው መሬት ሰባ ከመቶ ዝግጁ ነው ነው ያሉት። እናም ወቅቱ አርሶ አደሮች ምርት ለማምረት እየተዘጋጁ ያሉበት መሆኑን ነው ቃል አቀባዩ የሚናገሩት። የግብርና ሚኒስቴር መታረስ ከሚችለው መሬት ሰባ ከመቶውን አዘጋጅቷል። ይሄ አንድ ነጥብ አምስት ሚሊዮን አርሶ አደሮችን ይሸፍናል። እናም የመኸር ወይም የእርሻ ጊዜ ይኖራል። ነገር ግን አንዳንዶች እርሻ ስለማይኖር የከፋ የረሃብና የቸነፈር ቀውስ ሊኖር የሚችልበት እድል እንዳለ ይገምታሉ። እውነቱ ግን ይህ አይደለም መሬት ላይ እየሆነ ያለው ይህ አይደለም መታረስ ከሚችለው መሬት 70 በመቶ ለ1.5 ሚሊዮን አርሶ አደሮች ዝግጁ እየተደረገ ነው ማዳበሪያና ዘር በግብርና ሚኒስቴርና በሚመለከታቸው የሚኒስቴሩ አካላት እየቀረበ ነው እና ያሉት አንዳንዶች በትግራይ ክልል ያለውን ሁኔታ በ1977 ከነበረው የረሃብ ወቅት ጋር ለማነጻጸር እንደሚሞክሩ የገለጹት አምባሳደር ዲና ሙፍቲ ያ ግን አይከሰትም ብለዋል እየተደረገ ነው ያሉትን ጥረት በመጥቀስ የዓለም ምግብ ፕሮግራም ግን በተለይ በገጠራማ የትግራይ አካባቢ የአስቸኳይ ጊዜ የምግብ እርዳታ ማድረስ እንዳልተቻለ ይገልጻል። ሰብአዊ ተደራሽነት እንዲኖር ጠይቀናል፣ ነገር ግን በታጠቁ ቡድኖች እንዳንንቀሳቀስ እየተገደብን ነው ይላል ዛሬ የወጣው መግለጫ። ረሃብ በሚሊዮኖች የሚቆጠሩ ሰዎችን ሕይወት እንዳይቀጥፍ ሶስት ነገሮች ያስፈልጋሉ በማለትም ይቀጥላል መግለጫው። ተኩስ አቁም፣ ለዓለም ምግብ ፕሮግራም እና ለሌሎችም አጋሮች ያልተገደበ እንቅስቃሴ መፍቀድ፣ እንደዚሁም ስራውን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ሰዎች ፍላጎት ለማሟላት በሚያስችል መልኩ ለማስፋት የሚያግዝ ገንዘብ መሆናቸው ቸውን አመልክቷል። ትናንት መግለጫ የሰጡት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የትግራይ ክልል የሰብአዊ ድጋፍ እንቅስቃሴ አለበት ያሉትን ደረጃ በቁጥር አስደግፈው አብራርተዋል። አምስት ነጥብ ሁለት ሚሊዮን የሚሆኑ ተጠቃሚዎች ናቸው ያሉን ከትግራይ ህዝብ ዘጠና ከመቶ የሚሆኑ ይህ አራት ክፍሎች አሉት በሴፍቲኔት ወይም ምግብ ለሥራ ፕሮግራም የሚረዱ 1 ሚሊዮን ፣ 10 ሺ የኤርትራ ስደተኞች 40 ሺ፣ በግጭቱ ምክንያት የሚረዱ 3.5 ሚሊዮን እና ከቀያቸው የተፈናቀሉ 640 ሺ። የዚህ ድምር 5.2 ሚሊዮን ነው። የእነዚህን ተጠቃሚዎች ፍላጎት እያሟላን ያለነው ከአምስት አጋሮቻችን ጋር በመሆን ነው ነው ያሉት። የከፋ ረሃብና ቸነፈር ተከስተዋል ወይም ሊከሰት ይችላል የሚለውን ስጋትም የተሳሳተ ሲሉ ከቃሉ ትርጉም በመነሳት አብራርተዋል አቶ ምትኮ። የተባበሩት መንግስታት ድርጅት ግን በርካታ የትግራይ አካባቢዎች አሁንም ለእርዳታ ተደራሽ አለመሆናቸውን ይገልጻል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝም በትዊተር ባሰፈሩት መልእክት ይህንኑን ያንጸባረቁት በትግራይ የሚገኙ በርካታ አካባቢዎች በከፋ ረሃብ አፋፍ ላይ ናቸው ብለዋል። ዋና ጸሐፊው ተጨማሪ ገንዘብ ካልተመደበና ሰብአዊ ተደራሽነት ካልተሻሻለ ሁኔታው እየባሰበት ይሄዳል በማለትም አክለዋል። አሁን የምንወስዳቸው እርምጃዎችም ለበርካታ ሰዎች የህይወትና የሞት ልዩነት ሊኖራቸው ይችላል ነው ያሉት። ከ91 በመቶ በላይ ለሚሆኑት የአስቸኳይ ጊዜ እርዳታ ፈላጊዎች ድጋፍ የሚደረገው በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ኤአይዲ በሚደገፉ አምስት ዓለም አቀፍ ተቋማት መሆኑን የኢትዮጵያ መንግስት ጠቁሟል። የኢትዮጵያ መንግስት የሚሸፍነው ምዕራብ ትግራይን ብቻ እንደሆነም የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ተናግረዋል። ለእርዳታ እንቅስቃሴው እንቅፋት እየሆነ ያለውም መንግስት ሳይሆን ሌላ አካል ነው ብለዋል። ግራስሩት ሌበል ፈተናው ከታች ያሉትን ድጋፍ ፈላጊዎች እንዴት መድረስ ይቻላል የሚል ነው። ምክንያቱም በተጠቀሱት አካባቢዎች የሚያደፍጡና ተኩስ የሚከፍቱ የህወሓት ቅሪቶች አሉ። ምግብ በጫኑ ከባድ ተሽከርካሪዎች ላይም ጥቃት ይፈጽማሉ። አሁን የመከላከያ ሰራዊቱ ሁሉንም ቦታዎች ለመክፈትና አመቺ ሁኔታ ለመፍጠር እንደዚሁም ምግብ በክልሉ ለሚገኙ እርዳታ ፈላጊዎች እንዲጓጓዝና እንዲሰራጭ ለማድረግ ከክልሉ መንግስት ጋር በቅርበት እየሰራ ነው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ ስቲፋን ዱጃሪች በሰጡት መግለጫ የሰብአዊ እርዳታ ሰራተኞች እስከ እንግልትና እስር የደረሰ ተግባር በወታደራዊ ፍተሻ ጣቢያዎች እየተፈጸመባቸው መሆኑን ባልደረቦቻችን እየነገሩን ነው ብለዋል። ዘረፋና የሰብአዊ ድጋፍ መሳሪያዎችን የመውረስ ተግባር ደግሞ በግጭቱ እየተሳተፉ ባሉ አካላት እየተፈጸመ መሆኑን የሚጠቁሙ ሪፖርቶች እንደደረሷቸው አመልክተዋል። በርካታ የክልሉ አካባቢዎችም አሁንም ለሰብአዊ እርዳታ ተደራሽ አይደሉም ነው ያሉት። የኢትዮጵያ የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ ወታደራዊ የፍተሻ ጣቢያዎቹ ለምን እንደተቋቋሙ አብራርተዋል። በፍተሻ ጣቢያዎች ጥብቅ ቁጥጥር አለ። መሳሪያዎች፣ ጥይቶችና ሌሎች አላስፈላጊ ነገሮች ወደ ሌሎች ቦታዎች እንዳይዘዋወሩ ለመቆጣጠር ሲባል የፍተሻ ጣቢያዎች ተቋቁመዋል። ስለዚህ ከኢትዮጵያ መንግስት ጋር እየሰሩ ያሉ አጋሮች መንግስት ያወጣቸውን ደንቦችና መመሪያዎች ማክበር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ እንዳሉት በክልሉ ያለው የምግብ ዋስትና አለመረጋገጥና የተመጣጠነ ምግብ እጥረት ችግር ከፍተኛ ነው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለኢትዮጵያ ትግራይ ክልል የሰብአዊ እርዳታ እንቅስቃሴ የሚሆን የ181 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች ድጋፉ በከፋ ረሃብ አፋፍ ላይ የሚገኙ ከ3 ሚሊዮን በላይ ሰዎችን ለመድረስ ያለመ ነው ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስታውቋል። በዚሁ ድርጅት በኩል የሚሰጠው ድጋፍ 3 ሚሊዮን ሰዎችን ለሁለት ወራት ለመመገብ እንደሚበቃም ተጠቁሟል። የዩኤስአይዲ መግለጫ እንደሚያሳየው ዩናይትድ ስቴትስ የትግራይ ክልል ግጭት ከተጀመረ አንስቶ ወደ 487 ሚሊዮን ዶላር የሚጠጋ ድጋፍ አድርጋለች። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የሶማሊያ ወታደሮች በትግራይ። ወደ ኤርትራ ለስልጠና ተልኮ የነበሩ በሺዎች የሚቆጠሩ የሶማሊያ ወታደሮች በኢትዮጵያ ትግራይ ውስጥ በተደረገው ውጊያ ተካፋይ ሆነዋል በሚል በዚህ ሳምንት በወጣው ሪፖርት የተነሳ በሶማሊያ መንግሥት ላይ የሚደረገው ግፊት እያየ ለመምጣቱ ተነግሯል። የልጆቻቸው አድራሻ የጠፋባቸው የወታደሮቹ ቤተሰቦች ፋርማጆ በሚል ቅጽል ስምም የሚታወቁትን የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድን ተጠያቂ እያደረጉ ሲሆን እሳቸው ግን ሪፖርቱን አስተባብለዋል። የቪኦኤ ዘጋቢ መሐመድ ካዩ ከሞቃዲሾ እንደዘገበው ከሆነ የተወካዮቹ ምክር ቤት ኮሚቴ ወታደሮችን አድራሻ በሚመለከት ምርመራ እንዲደረግ ጥያቄ ማቅረባቸው ተነግሯል። ከሞቃዲሾ የላከውን ዘገባ ደረጀ ደስታ ያቀርበዋል። በተባበሩት መንግስታት የሰብአዊ መብት ጉባኤ በዚህ ሳምንት የወጣው ዘገባ እንዳመለከተው ለስልጠና ወደ ኤርትራ ተልከው የነበሩ ወታደሮች በኢትዮጵያ የትግራይ ውጊያ ተሳታፊ ሆነዋል። የሶማሊያ መንግስት ግን ወታደሮቹ ትግራይ ውስጥ የነበሩ መሆናቸውን አስተባብሏል። ፋስ ዋርዴር ከሶማሊያ መንግስት ምላሽ ከሚጠባበቁ በመቶዎች ከሚቆጠሩ ወላጆች መካከል አንዷ ናቸው። የ22 ዓመት ልጃቸው ሲድ አሊ አብዲ ወደ ኤርትራ ለስልጠና ከተላኩ ወታደሮች መካከል አንዱ ነው። እንዲህ ይላሉ። dawlada hadalkiisa waxaa igu soo xigtay sanadka cusub labada kun iyolabaatan iyo kowda bisha koowaad እሳቸው የሚሉት ልጃቸው ወደ ኤርትራ የሄደው ባለፈው አመት የካቲት ወር ላይ ነው። እስከዚህ አመት ጥር ወር ድረስ ከሱ የሰሙት ምንም ነገር የለም። ባለፈው ሳምንት እንደገና የደወለላቸው ሲሆን ለሕይወቱ በጣም የፈሩለት በመሆኑ የልጃቸውን ደህንነት ማረጋገጥ፣ በሰላም ወደ ቤቱ እንዲመለስ ማድረጉ የባለስልጣናቱ ኃላፊነት መሆኑን ጨምረው ተናግረዋል። ከቤተሰቦች እና ከተቃዋሚ መሪዎች ጥያቄዎች የቀረቡ ቢሆንም የሱማሊያ ፕሬዝደንት ሞሐመድ አብዱላሂ ፎርማጆ ዞ ስለ ወታደሮቹ ምንም አስተያየት አልሰጡም። በፓርላማው የውጭና ዓለም አቀፍ ጉዳዮች ኮሚቴ ምንም አይነት ምላሽ ስላላገኘው ጥያቄ የፕሬዝደንቱን ጽፈት ቤት ግልጽ ማብራሪያ እንዲሰጥበት ሁለት ደብዳቤዎች መላኩ ተመልክተዋል። ትልቅ ስልጣን ያለው የምክር ቤቱ ኮሚቴ መሐመድ ሐሰን እድሪስ የአገሪቱ የደህንነት ጉዳዮች በሆነው ጉዳይ ላይ ፕሬዝደንቱ ኃላፊነት መውሰድ ይገባቸዋል ብለዋል። እንዲህ ብለዋል መሐመድ and demanded the president to come out clean on the allegation that Somali soldiers training in Eritrea were deployed in Ethiopia and Tigray. ጉዳዩ ያሳሰበን መሆኑን በመግለጽ ፕሬዚደንቱ ወደ ኤርትራ ለሥልጣን የተላኩ ወታደሮች በኢትዮጵያ ትግራይ እንዲሰማሩ ተደርገዋል በሚለው ክስ ላይ በግልጽ ወጥተው ምላሻቸውን እንዲሰጡ ጠይቀናል። ምንም እንኳን ሁለት ደብዳቤዎችን ብንልክም በየዕለቱ የሚደረገውን የወታደሮቹን ቤተሰቦች ተቃውሞ ጨምሮ በቃልም የተጠየቁ ቢሆንም እንዳለመታደል ሆኖ ፕሬዚደንት ፎርማጆ ግን እስካሁን ድረስ በግል ወጥተው አድራሻቸው ጠፍተዋል ስለተባለው ወታደሮች የተናገሩት ነገር የለም። ዝም ማለት ነው የመረጡት። በጣም የሚረብሽ ሁኔታ ነው ያለው። እንደ አውሮፓ አቆጣጠር ሰኔ 2018 ሶማሊያ፣ ኢትዮጵያና ኤርትራ የደህንነት የፖለቲካና የኢኮኖሚ ትብብር ስምምነት ተፈራርመዋል። የደህንነትና ጉዳዮች ተንታኝ እና የቀድሞ የሶማሊያ ብሔራዊ ደህንነትና የመረጃ ድርጅት ምክትል ዲሬክተር የነበሩት አብዲ ሰላም ጉሌ ሁኔታውን በቅርብ ተከታትለዋል። እሳቸው እንደሚሉት ትግራይ ውስጥ የተገደሉት የሶማሊያ ወታደሮች ምን ያህል እንደሆኑ ግልጽ አይደለም ብለዋል። በስልጠናው ወቅትም ሆነ ከኤርትራ ወታደሮች ጋር ተሰልፈው በትግራይ ውጊያ ከተሳተፉት ውስጥ ስንት ሰዎች እንደሞቱ አናውቅም። ትክክለኛውን ፋይል እስካላገኘን ድረስ ድፍን ያለ ጨለማ ነገር ነው። ምን ያህል ወታደሮች እንደተላኩ፣ ምን ያህሎቹ እስካሁን በሕይወት እንዳሉ ለማረጋገጥ በጣም አስቸጋሪ ነው። ስለዚህ ትክክለኛውን ቁጥር ማወቅ፣ እነዚህ ጠፍተዋል የተባሉትን ወታደሮች ለማወቅ በጣም አስፈላጊና ቁልፍ ነገር ነው። ደረጀን፣ ለዘገባው እናመሰግናለን። ፌዴራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉሙዝ ክልል በመተክል ዞን የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጀነራል አቶ ተመስገን ላጲሶ አመልክተዋል። አሴር ምስጋናው ዝርዝር ዘገባ ልካለች። ፌዴራል ጠቅላይ አቃቢ ሕግ በቤኒሻንጉል ጉምዝ ክልል መተከል ዞን በተለያዩ ወረዳዎች ባሉ ቀበሌዎች ውስጥ በዘንድሮ ዓመት ብቻ በአማራ ብሔር ተወላጆች ላይ በደረሰው ግድያና ንብረት መውደም ተሳትፈዋል ባላቸው ቁጥራቸው መቶ በሚጠጉ ግለሰቦች ላይ የፌዴራል ጠቅላይ አቃቢ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላጲሶ ዛሬ ለአሜሪካ ድምጽ ማብራሪያ ሰጥተዋል። በቤንሻንጉል ጉምዝ ክልል በመተከል ዞን ውስጥ በተለያዩ ወረዳዎች ማንነትን መሰረት ያደረጉ ግጭቶች ምክንያት ብዙ ዜጎች የሞቱበት ብዙ ንብረት ላይም ውድመት ደርሶ በት የነበረ ስለሆነ ፌዴራል ጠቅላይ አቃቤ ህግ ከፌዴራል ፖሊስ ከክልሉ አቃቤ ህግና ከክልሉ ፖሊስ በተወጣጡ እንዲሁም በዛው አካባቢ የተቋቋመው ኮማንድ ፖስት የጸጥታ ሁኔታውን በአግባቡ እያስኬደው ምርመራውን በመጨረስ ያቀረብ ነው የወንጀል ክስ ነው። ክሶቹ የቀረቡት ያው ቅድም እንዳነሳሁት ማንነት ላይ ያነጣጠሩ ነው የነበረው። ማንነት ሲሉ አብዛኛው የአማራ ብሄር ተወላጆች ላይ ነው፣ ሌሎች ብሄሮችም አሉ። የተጠርጣሪዎች Yeah. Okay. ቀይ ብለው አይደንቲፋይ የሚያደርጉ እነሱ በዋናነት አማራ መሆን አለመሆኑም በላይ ቀይ ብለው ነው አይደንቲፋይ የሚያደርጉ። እዚ አካባቢ ቀዮችን ከአካባቢ እናስወጣለን የሚል መነሻ ነው ያላቸው። በዚህ መነሻነት ቡለን ወረዳ ላይ ከመቶ አርባ አንድ አካባቢ እንዲባጤ አካባቢ ላይ ሁለት መቶ ዘጠና ስድስት ጉባ ላይ መቶ ሰማኒያ ስምንት ሰዎች ኦልሞስት ከስድስት መቶ አካባቢ የሚሆኑ ናቸው። እነዚህ ላይ ክስ መስርተናል። ይሄ ሁሉ ተይዟል ማለት አይደለም። የተያዙ ጥቂቶች ናቸው። የዛ አካባቢ የሸፈቱ ሰዎች አሉ አሉ ጫካ የሚገቡ ሰዎች አሉ። ወንጀሉን ፈጽመው የሽፍታነት ባህሪ የሚበዛበት ነው በሁሉም በኩልና። ለምሳሌ የቡለኑን ብቻ ብናነሳ መቶ አርባን ሰዎች ላይ ክስ አቀረብን እንጂ የተያያዘ ሰው እጅግ በጣም ጥቂት ነው። ጥቂት ሰው ነው የተያዘው። እርግጥ እዛው አካባቢ ኮማንድ ፖስቱ ስላለ፣ ክልሉም ፖሊስ ኃላፊነቱን ስለሚወስድ፣ ፌዴራል ፖሊስም ስላለ የፍርድ ቤት ትዕዛዝን ተከትሎ በየጊዜ የሚፈለጉ ሰዎችን ለፍርድ ቤት ያቀርባል የሚል እምነት አለን። በአሁኑ ደረጃ ግን አብዛኛው ሊባል የሚችል ሰው የተያዘ አይደለም። ክስ ከተመሰረተባቸው ውስጥ በየደረጃው ያሉ የአመራር አባላት እንደሚገኙበት የገለጹት ዳይሬክተር ጄኔራሉ አብዛኛዎቹ ተጠርጣሪዎች አለመያዛቸውን አመልክተዋል። በዞኑ ባሉ ሁለት ወረዳዎች ላይ የደረሰውን ጉዳት ለማሳያ ጠቅሰዋል። ሁለት መቶ አስር በቡለን ከተማ ላይ በቡለን ወረዳ ላይ ብቻ ነው። በጉባ ወረዳ ላይ ሰማንያ ሶስት ሰው ነው የሞተው። በዲባጤ ወረዳ ላይ ወደ ሶስት መቶ አርባ ስድስት ሰው ነው የሞተው በየቀበሌ ቀበሌያቶ እንኳን ብናይ አልባሳ ቀበሌ በምትባል በድባጤ ወረዳ ላይ መቶ አስራ አራት ሚሊየን ብር የሚገመት ንብረት ነው የወደመው። ሙዘን ቀበሌ የምትባል ላይ ወደ አምሳ አንድ ሚሊየን ብር በላይ የሚገመት ንብረት ወድመዋል። በሌላኛው ገፈሬ የምትባል ቀበሌ ላይ ደግሞ ከሰማኒያ ሰባት ሚሊየን ብር በላይ ነው የወደመው እና ይህንን ለማሳያነት ነው ያነሳው ልጅ በቤኒሻንጉል ጉሙዝ ክልል እንግዲህ እንደሚታወቀው ከሁለት ሺ አስር ጀምሮ እርስዎ ቀደም ብለው እንደጠቀሱት ማንነትን መሰረት ያደረጉ ግጭቶች እየ ከሰቱ በርካታ ሰዎች እየሞቱ ነው ና አሁንም አልቆሙም። ትላንትና እንኳን በትላንትና ሁለት በድባጤ ወረዳ ሶስት ሰዎች በታጣቂዎች ታግተው ቆዩ፣ ዛሬ ሞተው ተገኙ። ላል ና አሁን ጥቃቱ ሊቆም ያልቻለበት ምክንያት ምንድን ነው? ይላል ምርመራ ከምናደርግባቸው መዝገቦች ና ከዛው ከአካባቢ ነዋሪዎችም ከምንሰማው ነገር ሁለት ምክንያቶችን ነው ላነሳ የሚችለው አንደኛ በብዙ ዙር ገብተን ከአምስት ያላነሱ ጊዜ የፌዴራል ምርመራ ቲም ገብቶ ምርመራ አድርገን ተይዞ ለፍርድ የሚቀርብ ሰው ወይ ለፍርድ የሚቀርብ ተከሳሽ እጅግ በጣም አናሳ ነው። በመቶዎች የሚቆጠሩ ተከሳሾች ላይ ክስ መስርተን በተለይም መተከል አካባቢ ላይ ለምሳሌ መቶ አስር ተከሳሽ ባለበት መዝገብ ላይ እስር ቤት ላይ ማረሚያ ቤት ላይ ቆይቶ ጉዳዩን የሚከታተለው ከአስር ያልበለጠ ወይ ከአስራ አንድ ያልበለጠ ሰው ነው። ያ ማለት ዘጠና ምናምኑ ጫካ ነው ያለው። በሌሎች መዝገቦችም በተመሳሳይ የተከሰሱ ሰዎችን መጠየቅ ያለባቸውን ፍርድ ቤት ቀርበው ንጹህም ከሆነ ንጽህናቸውን ማረጋገጥ ያለባቸው ሰዎች ወይ ጥፋተኛም ከሚ የሚባሉ ከሆነ ፍርድ ቤት ጥፋተኛ ማለት የሚገባቸው ሰዎች ፍርድ ቤት እየቀረቡ አይደለም። ተከሳሾችን የተከሰሱ ሰዎችን ይዞ የማቅረብ ላይ እጅግ በጣም ክፍተት አለ። ሁለተኛ እዛ አካባቢ ላይ በብዙ መልኩ የሚነሳው የአደረጃጀት ጥያቄ ነው። መተከልን አስመልክቶ በሁለቱም በኩል የሚወራ ትርክቶች አሉ። የጉሙዝ ብሔረሰብ መተከል ሊወሰድብኝ ነው፣ አማራ መተከልን ሊወስድብኝ ነው ተብሎ በደንብ ስለሚሰበቅ መተከል ሊወሰድብኝ ነው የሚል እምነት ይዞ ነው ጦርነት የሚነሳው። ሌላውም ቀይት ብለው እነሱ አይዴንቲፋይ የሚያደርጓቸው ተወላጆችም ከመተከል ልትፈናቀል ነው የሚል ስብከት እንዳለ ነው በብዙ መዝገቦቻችን እያረጋገጥ ነው። እና በፖለቲካ መፈታት ያለባቸው ነገሮች አሉ። ቦታው አቃቢ ሕግና ፖሊስ ብቻ መርምሮ ሰዎችን በማስቀጣት ብቻ የሚፈታ ችግር አይደለም። በብዙ ሁኔታ የታዘብ ናቸው። የፖለቲካል ምላሽ ካላገኘ ሰዎችን ማሰሩ ማስቀጣቱ ብቻውን መፍትሄ የሚያመጣ አይደለም። በአብዛኛው እነዚህ ነገሮች ላቸው መዝገቦቻችን ላይ የሚስተዋሉ የፌዴራል ጠቅላይ አቃቢ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶል ስለሰጡ የማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አስቴርን ለዘገባዋ እናመሰግናለን። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ምርጫ ነክ ዝግጅት ይቀርባል። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ ኢትዮጵያውያን ጉዳይ እንዴት አድርገው እንደሚያስተናግዱ የሚመረመር ክርክር ሰሞኑ ተደርጓል። ክርክሩን ከመሩት በአካል ጉዳተኞች የሕግ አማካሪ የሆኑት አቶ ዳኛቸው በጋለ ጋር ትላንት ምሽት ውይይት ጀምረዋል። ዛሬ በመጨረሻ ክፍል ቀሪ ሐሳቦች ይደመጣሉ። ለመሆኑ በኢትዮጵያ የሚኖሩ አካል ጉዳተኞች ቁጥር ስንት ይገመታል? የሚለውን ጥያቄ በመመለስ ይጀምራሉ ይባላለ 2011 ላይ የወጣ እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ በጣም ቢያንስ 17.6 በመቶ ነው ይላል። ሌሎች ጥናቶች ደግሞ እስከ ሀያ በመቶ የሚወስዱትም አሉ። በአጠቃላይ ግን ይሄ ጥናት 2011 ላይ ከመውጣቱ አንጻር ስታስበው በአሁኑ ሰዓት ቢያንስ ቢያንስ ሀያ ሚሊዮን ኢትዮጵያውያን ከአንድ ወይም ሌላ አካል ጉዳት ጋር እንደሚኖሩ መገመት ይቻላል። ነገር ግን ቁጥሩን ማወቅ አይቻልም። የትኞቹም ፓርቲዎች ኢትዮጵያ ውስጥ ያሉትን አካል ጉዳተኞች ቁጥር አያውቁትም፣ መረጃው የላቸውም። ይህንም ይሄ መረጃ በሌላቸው ሁኔታ ደግሞ የትኛውንም አይነት ፖሊሲ ቢነግሩን መረጃ ላይ ያልተመሰረተ ፖሊሲ ነው የሚሆነው ማለት ነው። ስለዚህ ትልቁ መሰረታዊ ክፍተት እዚህ ላይ ይታያል። ሌላው የሴቶች አካል ጉዳተኞችና ተደራራቢ አካል ጉዳት ያለባቸውም ዜጎች የሚመለከትም ጥያቄ ተነስቷል። ለምሳሌ መስማትና ማየት የተሳናቸው አካል ጉዳተኞች አሉ። ማህበርም አላቸው። ከሚታይ አካል ጉዳት በተጨማሪ የማይታይ አካል ጉዳት የአይምሮ እድገት ውስንነት ያለባቸው አካል ጉዳተኞች አሉ። እነዚህ ተደራራቢ አካል ጉዳት ያለባቸው ደግሞ ከሌሎቹ አካል ጉዳቶችም የበለጠ ማርጂናላይዝ ናቸው። የበለጠ የተገፉ ናቸው፣ የተረሱ ናቸው። እነሱን እንዴት ነው ቢያንስ ወደ ሜንስትሪሙ ማምጣት ለማምጣት ጊዜ እንኳን ቢወስድ መምጣት አለባቸው። ዜግነታዊ መብታቸው ነው። ነገር ግን ቢያንስ አስፈላጊ ሪኮግኒሽን ሰጥቶ በትምህርት በጤናና በሌሎች ሴክተሮች ላይ ተደራሽ እንዲሆኑ ለማድረግ ታሳቢ እንዲያደርጉ ለፓርቲዎቹ ጥያቄዎቻችን ላይ አካተን ካቀረብናቸው ነጥቦች አንዱ ነው። ቢያንስ ክሊክ አድርገናል፣ በአእምሯቸው ላይ ይህንን ነገር እንዲሁ አድበስብሰው የሚያልፉት ነገር እንዳልሆነ የራሳቸውን ጉዳይ እንደሆነ የግድ በራቸውን ሲያንቋኳ ብቻ በግል አንድ ባለስልጣን አካል ጉዳት ሲያጋጥመው ወይንም በቤተሰብ ውስጥ አካል ጉዳት ሲኖር ብቻ አይደለም፣ አካል ጉዳት አንኳር ጉዳይ ተደርጎ መታየት ያለበት። ከዛ በፊትም ዩኒቨርሳሊ ማሰብ ያስፈልጋል። ዩኒቨርሳል ዲዛይን የሚለው ኮንሰፕት ራሱ እንደምታውቀው ሁሉንም ያካተት አድርጎ ማሰብ ነገም ለሁላችን ጠቃሚ፣ ዛሬ ጉዳተኛ አይደለንም ለሚሉትም ጠቃሚ ሊሆን ስለሚችል በዚህ ደረጃ ማሰብ እንዲችሉ ነጥቦችን አንስተናል። የተገኙት ምላሾች በአብዛኛው ተግባር ተኮር ምላሾች አይደሉም። አንዳንዶቹ ላይ ቀደም ሲል እንዳልኩት በተግባር የታዩ እንቅስቃሴዎች አሉ። በአብዛኛው ግን ለጊዜው እንደ ዊሽ ሊስት አይነት ነገር የምኞት ዝርዝሮች ነው የተገለጹልን። እኛ ግን በአጠቃላይ እንደ አጀንዳ ክርክር መደረጉ በዚህ ጉዳይ ላይ ራሱን የቻለ ማይልስቶን ነው ብለን ነው የምናስበው፣ ደግሞም ነው አቶ ዳኛቸው ኢትዮጵያውያን የአካል ጉዳተኞች ቁጥሩ ሀያ ሚሊዮን ድረስ እንደሚሄድ ጠቀስ አድርገዋል። ይሄ ቁጥር ከፍተኛ ቁጥር ነው። የእነሱን ድምፅ ማግኘት በራሱ ትልቅ ድልን ሊያጎናጽፍ ይችላል። ቀደም ባሉት የምርጫ ዘመናትም ቢሆን ግን አካል ጉዳተኞች ላይ ያነጣጠሩ ፖሊሲዎችን ይዘው የመጡ ፓርቲዎች ቁጥር እምብዛም ነው። የዚህ ምክንያቱ ምን ይመስልታል? የአሁኑ ክርክርስ ታሪክ ይቀይራል ብለው ይገምታሉ ወይ? በጣም ጥሩ ጥያቄ ነው። እስካሁን በነበረው ሂደት ላይ ቀደም ሲል እንዳልኩት ነው፣ አጀንዳ አልነበረም። የአካል ጉዳተኞች ጉዳይ አጀንዳ አልነበረም። የሃያ ሚሊዮን ዜጎች ጉዳይ አጀንዳ አልነበረም። ይሄ ትልቅ ስተት ነው፣ ትልቅ ክፍተት ነው። ያለንበትን ሁኔታ አለመረዳትም ጭምር ነው። ስለዚህ ያንን በዛ ነው የምናየው። በስካሁኑ በስካሁኖቹ ምርጫዎች ላይ እንደ አንድ አጀንዳ ተደርጎ ክርክር ተደርጎበት አያውቅም። አይደለም እንደ አንድ አጀንዳ ተደርጎ ክርክር ሊደረግበት በዋነኛ የሀገሪቱ ፖሊሲዎች ውስጥ ለምሳሌ የድህነት ቅነሳ ስትራቴጂዎች ነበሩ ላለፉት ብዙ ዓመታት ሀያ ዓመታት ምናምን። በእነዚህ የድህነት ቅነሳ ስትራቴጂዎች ውስጥ የአካል ጉዳተኞች ጉዳይ የተጠቀሰው ገና በቅርቡ የእድገትና ትራንስፎርሜሽን እቅድ የሚባለው ግሮዝ ኤንድ ትራንስፎርሜሽን ፕላን ጂቲፒ የሚባለው ሲረቀቅ በ2010 ዓ ም አካባቢ ለመጀመሪያ ጊዜ አካል ጉዳተኞችን። እንግዲህ የድህነት ቅነሳ ስትራቴጂ ማለት የሀገሪቷ ትልቁ የፖሊሲ ዶክመንት ዶሴ ማለት ነው እዛ ውስጥ ስለ አካል ጉዳተኞች ተጠቅሶ አያቅም። እዛ ትልቁ መመሪያ ዳይሬክሽን የሚቀመጥበት አስፒሬሽን የሚቀመጥበት ዶክመንት ውስጥ ተጠቅሶ አያቅም የአካል ጉዳተኞች ጉዳይ እስከ ቅርብ ጊዜ ድረስ። ስለዚህ ጉዳዩ የነሱም ጉዳይ እንደሆነ ሳይገባቸው ቀርቶ አይደለም። ነገር ግን ያው ከባህላችን የመነጨ ነገር አለ። ለአካል ጉዳተኞች ያለው አመለካከት ከሃይማኖትም ጋር በተያያዘ ያለ አመለካከት ቀላል አይደለም። ስር የሰደደ ነው። የማህበረሰቡ አመለካከት ደግሞ ፖለቲከኞቻችንም ላይ ይታያል። ምንም ጥያቄ የለውም። እነሱም የማህበረሰብ ውጤት ስለሆኑ ጉዳዩ እነሱ ጋር እስካልመጣ ድረስ የአካል ጉዳተኞችን ጉዳይ የማግለል ገሸሽ የማድረግ ወይም እንደ አፍተር ተውት የማየት እንደ እንደ መጨረሻ ላይ ሊታይ እንደሚችል ጉዳይ የመግፋት ማርጂናላይዝ የማድረግ ነገር ሁሉም ፖለቲከኞቻችን ላይ ሊባል በሚችል ደረጃ ያው የሚታይ ነገር ነው። ላለፉት ብዙ ዓመታት አሁንም ይሄ ነገር በሚታይ ደረጃ ተቀርፏል ማለት አይቻልም። አለ የግንዛቤ ውስንነቱ አለ። ነገር ግን ቀደም ሲል እንዳልከው የዚህ ዓይነት መድረክ መዘጋጀቱ፣ የምርጫ ክርክር አንድ አጀንዳ ሆኖ መዘጋጀቱ፣ ይሄም በየሚዲያዎቹ ብሮድካስት መሆኑ ሰውን እንዴ እንደ አንድ አጀንዳ አካል ጉዳተኞች ላይ ብቻ ፖለቲካ ፓርቲዎች ክርክር ያደርጋሉ እንዴ? ብሎ እንዲጠይቅ ያደርገዋል። ቀጣይ ደግሞ የሚወዳደሩ ፓርቲዎችም እዚህ ላይ ያልተጋበዙ ፓርቲዎችም ካሉ እነሱም ጭምር ይህን ጉዳይ እንዲያስቡበት ክሊክ ያደርጋቸዋል። የማንኛውም እርምጃ የመጀመሪያው ነጥብ። በዛ ጉዳይ ላይ ማሰብ መጀመር ሀሳብ ነው መልካም አንድ የመጨረሻ ጥያቄ አለኝ አቶ ዳኛቸው የኢትዮጵያ ሀገራዊ ምርጫ እንግዲህ ሳምንታት ብቻ ቀርተውታል መደረግ አለባቸው የሚሏቸው የመጨረሻ ምዕራፍ ስራዎች ምንድናቸው በተለይ የኢትዮጵያ አካል ጉዳተኞች ይህንን ምርጫ በተመቸና በተሻለ ሁኔታ እንዲጠቀሙበት ድምፃቸውን ለመስጠት ወይንም ደግሞ በተወዳዳሪነትም እንዲገለገሉበት ለማድረግ መደረግ አለባቸው የሚሏቸው የመጨረሻ ወይም የማጠቃለያ ምዕራፍ ስራዎች ምንድን ናቸው? አዎ፣ እንግዲህ አንድ በምርጫ ቦርድ የወጣ አዋጅ አለ። እንደምታውቁት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አለ። አዋጅ አስራ አንድ ስልሳ ሁለት ሁለት ሺ አስራ አንድ ይመስለኛል ነው ሁለት ሺ የፈረንጆቹ 2019 ነው አዋጅ 1162 እንለዋለን። እዛ አዋጅ ውስጥ ስለ አካል ጉዳተኞች በዛ ያሉ ድንጋጌዎች አሉ። ከነዚህ ውስጥ ለምሳሌ አንዱ የምርጫ ቦታዎችን ለአካል ጉዳተኞች አመቺ አድርጎ ማዘጋጀት እንደ ግዴታ ተቀምጧል፣ በህግ ደረጃ ተደንግጓል። ስለዚህ እነዚህ የምርጫ ጣቢያዎች አንድ አካል ጉዳተኛ ለመመዝገብ ለምርጫ ለመመዝገብ ሄዶ መቸገር የለበትም፣ ለምርጫ ለመምረጥም ሄዶ መቸገር የለበትም የሚሉ ድንጋጌዎች አሉ። ሌላው ደግሞ የመራጮች ምዝገባ በሚደረግበት ወቅት ከሚቀመጡት የምዝገባ መስፈርቶች መካከል ስም፣ ጾታ፣ እድሜ እንዳለ ሁሉ የአካል ጉዳት አይነትም እንዲጠቀስ ህጉ ያስገድዳል። ይሄም አንድ ትልቅ እርምጃ ነው። እጩዎች ደግሞ አካል ጉዳተኛ እጩዎች ደግሞ ካሉ በግልም የሚወዳደሩ በፓርቲም በኩል የሚወዳደሩ አካል ጉዳተኛ እጩዎች ካሉ እነሱ ማሰባሰብ ያለባቸው የእጩ ድጋፍ ፊርማ ኢንዶርስመንት ሲግኔቸርስ የምንላቸው የምንለው ሌሎች አካል ጉዳተኛ ላልሆኑት እጩዎች ከሚፈለገው የፊርማ ብዛት ያነሰ ነው፣ በግማሽ ያህል ያነሰ ነው። ይሄም ለአካል ጉዳተኛ ተመራጮችም ጭምር ወይም እጩዎች ጭምር ሁኔታዎችን ለማመቻቸት የተደረገ ጥረት ነው። በዚህ ረገድ የመጀመሪያው ምርጫ ቦርድም አመስገን ነው። ይህንም መደበቅ አይቻልም። በምርጫ ቦርድ በኩል አንደኛ ይሄ ክርክር እንዲደረግም አስተዋጽኦ አድርገዋል ምርጫ ቦርድ። በሌላ በኩል ደግሞ በህግ ደረጃም የአካል ጉዳተኞችን የሚመለከቱ ድንጋጌዎች በዋናው የምርጫ ህግ ላይ፣ የምዝገባና የስነምግባር አዋጅ ላይ ወጥቷል። ይሄ አንድ ትልቅ እርምጃ ነው። ነገር ግን ተግባራዊነቱን ስታይ እኔ ራሴ ምርጫ ካርድ ለማውጣት ለመመዝገብ በሚሄድበት ጊዜ ያጋጠሙኝ ተግዳሮቶች አሉ። ህጉ አለ፣ ተግባሩ የለም። የማህበረሰቡን የተገፉ ክፍሎች ወይንም ደግሞ ለአደጋ የተጋለጡ ክፍሎችን ዜጎችን የሚዳስስ ፖሊሲ የሚያቀፍ ፖሊሲ የሚያቀፍ አካሄድ በመሄድ ነው ስልጣኔ የሚገለጸው። ከዛ በታች ያለ አካሄድ በሙሉ ስልጡን አይደለም ከስልጣኔ በታች ነው። ስለዚህ በተቻለ መጠን ነው ከዚህ በኋላ ያሉ እስካሁን ከተሰሩት ውስጥ ጥሩ ጥሩ ጅምሮች እንዳሉ ሁሉ ዛሬ በዚህ ሳምንት እንዳረግ ነው ክክር ጥሩ ጅምር ነው። ነገር ግን እስከ ምርጫውም ድረስ ከምርጫውም በኋላ በምርጫው ውጤት ገለጻ ወቅት በመሳሰሉት ላይ አካል ጉዳተኛዎች ዜጎችን ያገናዘቡ እንቅስቃሴዎች በምርጫ ቦርድም በሚመለከታቸው አካላትም በፓርቲዎችም ጭምር ቢደረጉ መልካም ነው። ሁልጊዜ ነግበኔ ማለት ያስፈልጋል። ነግበኔን አንርሳ ባይነኝ። እጅግ በጣም አመሰግናለሁ፣ አቶ ዳኛቸው ቦጋለ። በቅርቡ ስለተደረገው በአይነቱ ለየት ያለ የአካል ጉዳተኞችን አካታችነት ስለተመለከተው የፖለቲካ ፓርቲዎች ክርክር፣ እንዲሁም ተያያዥ ጉዳዮች ሀሳቡን ስላጋሩን በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንለት። እኔም አመሰግናለሁ ቪኦኤ አሁን የፕሮግራም ማስታወቂያ። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምፅ ወይንም ለአሐዱ ራዲዮና ቴሌቪዥን በድምፅ በጽሑፍ፣ በቪዲዮ፣ በስልክ፣ በዋትሳፕ እንዲሁም በፌስቡክ አድራሻዎቻችንና ገጾቻችን እስከ ፊታችን ቅዳሜ ሰኔ አምስት 2013 ዓ.ም ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን ቪኦኤ ኒውስ ዳት ካም ወይንም ደግሞ አሃዱ ሬዲዮ ዳት ካም ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላልፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ፌስቡክ ጉዳይ ፕሮግራም አለን። ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከማኅበራዊ ትስስር ገጹ ላይ ለሁለት ዓመታት ማገዱ ከዚህ በኋላ የሚሰጠውን አገልግሎት ደህንነት ለመቆጣጠር የፖሊስነት ስራ እንደሚሰራ ለሌሎች የዓለም መሪዎች መልእክት ያስተላልፋል። በዚህ ዙሪያ ዘጋቢያችን ቴና ትሪና የላከችውን ዘገባ ስምንሽ ቆይታ አቀርበዋለች። ባለሙያዎች የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፌስቡክ መታገዳቸው የዓለም መሪዎች የሚያደርጓቸው ንግግሮች ሕግን ሲጥሱ ይታለፉበት የነበረው አሰራር ከዚህ በኋላ እንደማይሰራ መልእክት ያስተላልፋል ሲሉ ይገልጻሉ። ከእነዚህ አንዱ ኤሌክትሮኒክስ ፍሮንቲየር ፋውንዴሽን በተሰኘው ተቋም የሲቪል ነጻነት ዳይሬክተር የሆኑት ዴቪድ ግሪን ናቸው። ይሄ ለዓለም መሪዎች ምን ማለት ነው? መሪ በመሆናቸው ብቻ በተለየ መልኩ አይታዩም ማለት ነው። ትራምፕ መታገድ ጎን ለጎን ፌስቡክ የዓለም መሪዎች በገጹ የሚያሰራጯቸው መልእክቶች ማህበረሰቡን የሚጎዱ ወይም ደንቡን የሚተላለፉ ከሆነ ጽሁፉን የሚያግድበት አዲስ ደንብም አውጥቷል። ከዚህ ቀደም በነበረው አሰራር ግን ፌስቡክ በህዝብ ተሰሚነት ያላቸው ግለሰቦች የሚጽፏቸው ጽሁፎች የድርጅቱን ደንብ የሚጻረር ሆኖ ቢገኝ እንኳን ህዝብ ከእነሱ መስማት ይፈልጋል በማለት በገጹ እንዲቆዩ ይፈቅድ ነበር። በድህረ ገጽ አማካኝነት በሴቶች ላይ የሚደርስ ጥቃት ይቁም በሚል የሚንቀሳቀሰው ድርጅት መስራች እንደሆኑት ሽሪል ሚቼል ያሉ አንዳንድ ተቺዎች ግን አሁንም የፌስቡክ ደንቦች ግልጽ እንዳልሆኑና የትራምፕ ለሁለት ዓመት መታገድ ያን ያክል ከባድ መልእክት እንደማያስተላልፍ በመግለጽ ፌስቡክ አሁንም በሩ ላጥፊዎች ክፍት ነው ሲሉ ይከራከራሉ። ውሳኔውን በእግድ ማለፋቸው ሌሎች የዓለም መሪዎች ትንሽ እረፍት እየወሰዱ ነው ብለው እንዲያስቡ ያደርጋቸዋል። ልክ አይደለም። ያ ማለት ምናልባት ሊቀጥሉ የሚችሉበት እድል አለ ማለት ነው። ፌስቡክ ለዚህ ምላሽ ሲሰጥ በህዝብ ተሰሚነት ያላቸው ግለሰቦች የእግድ ጊዜያቸውን ጨርሰው ወደ ፌስቡክ ሲመለሱ ተመሳሳይ ጥፋት ቢፈጽሙ ከአንድ ወር እስከ ሁለት ዓመት የሚደርስ ተጨማሪ ቅጣት ይጠብቃቸዋል። ከልክ ያለፈ ድርጊት ከፈጸሙ ብቻ በቋሚነት እንዲታገዱ ይደረጋሉ ይላል። ኒክ ክሌግ በፌስቡክ የዓለም አቀፍ ጉዳዮች ምክትል ፕሬዚዳንት ናቸው። ማንም ይሁን ማን ልዩነት የለውም። ጳጳሱ የእንግሊዝ ንግሥት ወይንም የአሜሪካ ፕሬዚደንት ሊሆኑ ይችላሉ። አገልግሎታችንን ሁከትን ለማገዝ፣ ለማነሳሳት፣ ለማሟሟቅና ለማሞካሸት መጠቀም አይችሉም። ብዙሃኑ ይህንን ውሳኔ ምክንያታዊ ሆኖ ያገኘዋል ብለን እናስባለን። ፌስቡክ በገጹ ላይ የሚወጡ ይዘቶችን ለመቆጣጠር የሚወስናቸውን ውሳኔዎች በበላይነት የሚቆጣጠር ነፃና ገለልተኛ ቦርድ ቢኖረውም አንዳንድ ባለሙያዎች ቦርዱ ጉዳዩን አጀንዳ ለማስቀየር እየተጠቀመበት ነው ይላሉ። ከነዚህ አንዷ ብሬናን በተሰኘ የነፃነትና ብሔራዊ ደህንነት ማዕከል ተባባሪ ዳይሬክተር የሆኑት ፋይዛ ፓቴል አንዷ ናቸው። እኔ እንደሚመስለኝ ፌስቡክ አልጎሪዝም የተሰኘውን የምደባ ዘዴ በመጠቀም በገጹ ላይ የተወሰኑ መረጃዎችን ሆነ ብሎ እንዲሰራጭ በማድረጉ ዙሪያ ካለው አሳሳቢ ጉዳይ ሆን ብሎ አቅጣጫ ለማስቀየር ይህንን ነገር እየተጠቀመበት እንደሆነ ነው። ባለፈው አንድ አመት ውስጥ መንግስታት በኢንተርኔት አጠቃቀም ዙሪያ ያለውን ህግ በማጤንና ውሳኔ በማሳለፍ ትልቅ ሚና እንዲኖራቸው የፌስቡክ አመራሮች ሲጠይቁ መቆየታቸውን ኒክ ክሊግ ያስታውሳሉ። የአሜሪካ ዲሞክራሲ በሲሊኮን ቫሊ የቴክኖሎጂ ቀጠና እጅ ሳይሆን በአሜሪካ ህዝብ እጅ ነው ያለው። ስለዚህ የአሜሪካ ዲሞክራሲ በምን መንገድ መሄድ እንዳለበት ና መስመሩ የት ጋር መሰመር እንዳለበት ምን አይነት ንግግር ተቀባይነት እንደሚያገኝና እንደማያገኝ መወሰን ያለባቸው ወይንም ህግ መውጣት ያለባቸው የግል ድርጅቶች መሆን የለባቸውም። ፌስቡክ ከዚህ በኋላ የዓለም መሪዎች በገጹ ላይ የሚያጋሩት ንግግር ወይም ጽሑፍ ላይ የሚኖሩ እንከኖችን አጥብቆ የሚከታተል ቢሆንም በራሱ በድርጅቱ ላይ እየተደረገ ያለው ምርመራ ግን በቀላሉ የሚተው አይሆንም። በቲና ትሪና ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አሁን ደግሞ ስለ ፈጠራ ዝግጅት አለን ከአጋሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት አገልግሎት ሰጪዎችን በአቅራቢያው ለማግኘት የገጠማቸውን ችግር ከተመለከተ በኋላ ከመሰል ችግር ሚዲያን ልዩ አውታር ከገነባ ወጣት ጋር እናስተዋውቃችኋለን አቤል አሻግሬ ከአጋሮቹ ጋር በመሆን ዩዝቴክ በተሰኘ ተቋማቸው አማካይነት ኢትዮቴሎክ የተሰኘ መተግበሪያና ድረገጽ ገንብቷል። ስለ አውታሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል። ከአንድ አመት ከሁለት ዓመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የትኛው የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንደት የት ነው፣ ይህን ይህን ኢንፎርሜሽን ማግኘት አልቻልም ነበር። ትክክል በተዘጋጀ ሁኔታ እናገኛቸውም ከእኛ ችግር በመነሳት ለምንድነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራችን ስለሆነ ለምን እንደዚህ አይነት ስራ ሰርተን ለህዝቡ ማናቀርብን ብለን አሰብን። ይህንን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስ እንዲሰጥ ያስጀመር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹን ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት አስራ አራት ላይ ይፋ ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያውሉት በምንም በምን መልኩ ነው የአንድሮይድ መተግበሪያ ነው የለቀቅነው እና እሱም ማንኛውም ሰው ኢትዮ ሎኬት ብሎ ሰርች ቢያደርግ ፕሌስቶር ላይ ያገኘዋል፣ ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግነው እሱን ፎሎ ቢከተሉት አፕሊኬሽኑ አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ አድማጮች፣ አሁን ደግሞ ስለ ትግራይ ዘገባ አለን። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ዛሬ አክሱም ነበረች። ከተማዊቱ ውስጥ የተለያዩ ክሊኒኮችን ጎብኝታለች። ትግራይ ውስጥ ጦርነት ከተጀመረ በኋላ በተፈጠረው የኤሌክትሪክ ችግርና በነበረ የዘረፋ ተግባር ምክንያት ሆስፒታሎች ነፍሰ ጥሮችን ማስተናገድ አለመቻላቸውንና የእናቶች ሞት በእጥፍ መጨመሩን ለኤደን ገረመው ነግራታለች። በሌላ በኩል ደግሞ ሄዘር ሰሞኑን ወደ ሐውዜን ተጉዛ በነበረበት የተመለከተችውን የወል መቃብሮችና ያነጋገረቻቸውን የከተማይቱን ነዋሪ ሐሳቦች አክላ ሄደን ያጠናቀረችው ዘገባ ቀጥሎ ይቀርባል። ዘጋቢያችን ሄይዘር መርዶክ ዛሬ ከሰዓት በኋላ አክሱም ከተማ ገብታለች። በስልክ ሳገኘትም መንገዱ እንዴት ነበር ስል ጠይቅያታለው። ትንሽ ውጥረት አለ። በመንገድ ላይ አንድ ወይም ሁለት ቦታዎች ብቻ ነው ኢንተርኔት ያለው። ብዙ ወታደሮችም አይተናል። ነገር ግን ምንም አይነት ጦርነት የለም። እዚህ አክሱም ውስጥ ያገኘናቸው ሰዎችም ባለፉት ጥቂት ቀናት ውስጥ ሰዎች የንግድ ቤቶችን መክፈትና በነጻነት መንቀሳቀስ እንደጀመሩ ነግረውናል። አክሱም ከተማ ውስጥ እንደደረሰች በቀጥታ ወደ ገበያ ቦታዎች ማምራቷን የገለጸችልኝ ሲሆን በከተማዋ ውስጥ መደበኛ እንቅስቃሴ እየተካሄደ እንደሆነ ማስተዋሏን ገልጻ በኋላም ወደ ሆስፒታሎች በማምራት ህሙማንን መጎብኘቷን ነግራኛለች። ሆስፒታሎች ውስጥም ጦርነቱ ከሚካሄድባቸው የገጠር ከተሞች የመጡ ቁስለኞችን እያስተናገዱ መሆኑንም ማየቷን ትገልጻለች። ከሰዓታችን ወደ ሆስፒታል በማቅናት ከከተማ ውጭ በነበረ የቦምብ ጥቃት ምክንያት ቆስለው የመጡ ህሙማንን ስናነጋግር ነበር። አንድ በጣም የሚገርም የሚገርምና ዛሬ ያየነው ነገር ቢኖር የፍልሰቱ ጉዳይ ነው። በጦርነቱ መጀመሪያ ላይ የተፈናቀሉ ሰዎችና ቤተሰቦች ከከተሞች ወደ መንደሮች ነበር የሚሄዱት። አሁን ግን ነገሮች ተገለባብጠዋል። አሁን በገጠር መንደሮች የሚኖሩ ሰዎች ናቸው ወደ ከተማ እየፈለሱ ያሉት። በመሳሪያና በቦምብ ጥቃት የተጎዱ ሰዎች ከገጠሮች መምጣታቸው ይህንን ያረጋግጥልናል። ሌላው ሰዎች የነገሩን ነገር ስደተኞችና ተፈናቃዮች ወደ ከተማ የሚመጡት ዘግይተው መሆኑን ነው። ሄዘር ያነጋገረችውን የሆስፒታል ዳይሬክተርን ጠቅሳ በጦርነቱ የተነሳ ነፍሰ ጡር እናቶች በቶሎ ወደ ሕክምና ማዕከል ባለመድረሳቸው የእናቶች ሞት በእጥፍ መጨመሩን መረዳቷን ትገልጻለች። የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ህሙማን በቶሎ ወደ ሕክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የህክምና አቅርቦት የላቸውም። ሰዎችም የሚኖሩበት አካባቢ ምንም አይነት የጤና ድጋፍ አያገኙም። ለምሳሌ የእናቶች ሞት በጥፍ ጨምሯል። እነዚህ የተተኮሱባቸው አሊያም የቦምብ ጥቃት የደረሰባቸው አይደሉም። የህክምና እርዳታና የሆስፒታል ተደራሽነት ስለሌለ የእናቶች ሞት በእጥፍ ጨምሯል። እንደምታውቂው የምግብ አቅርቦት ችግር አለ። በተመሳሳይ የመሰረታዊ የምግብ ዋጋም በእጥፍ አድጓል። ሌላው በከተማ ውስጥ የሰማችሁ ነገር ቢኖር ከተማዋ ከፍተኛ የሆነ ዝርፊያ ማስተናገዷን ሲሆን ሆስፒታሉም ከአንድም ሁለት ጊዜ ከፍተኛ የሆነ ዝርፊያ እንደደረሰበት ገልጻልኛለች። ሆስፒታሉም ሁለት ጊዜ መድኃኒቶቹ በሙሉ እስኪያልቁ ድረስ ተዘርፏል ብለውኛል። የመጨረሻው ዝርፊያ ከጥቂት ወራት በፊት የተፈጸመ ቢሆንም እስካሁን ድረስ መድኃኒቶችን ማሟላት አልቻሉም። ሄዘርን እነዚህን ዝርፊያዎች ማን ነው የሚፈጽመው ስል ጠይቄያት ነበር። አብዛኞቹ ዝርፊያዎች የተፈጸሙት ምስክር በሌለበት ነው። የሚፈጸሙት ሰዎች ከቤታቸው በራቁበት ጊዜ ነው። የኢትዮጵያ ኃይሎች ከማዕከላዊ መንግስት ሲመጡ መጀመሪያ ላይ በትግራይ ተወላጆች ላይ ወንጀሎችን ፈጽመዋል ተብለው ተከሰው ነበር። አሁን ግን የኢትዮጵያ መከላከያ ኃይሎች ምንም ጉዳት የማያደርሱና የማያሰጉ ናቸው ሲሉ ይገልጻሉ። ነገር ግን ሰዎች አሁንም ድረስ በኤርትራ ሰራዊቶች የተነሳ ስጋት አላቸው። ሄዘር፣ ከዚህ በተጨማሪም ሰኞ እለት ባደረግነው ውይይት ላይ በሐውዜን ስለተመለከተቻቸው ሁለት መቶ ሰዎች የተቀበሩባቸው ሀያ የወል መቃብሮች ዙሪያ የዓይን እማኞችን አነጋግራ የቪዲዮ ዘገባ ያጠናቀረች ሲሆን በአካባቢው የምትገኝ ለታይ ግርማ የተባለች ሴትን አነጋግራለች። ውድ አድማጮች የምሽቱ ፕሮግራማችን ተጠናቀቀ። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል።